የምስራቅ ናይል ተፋሰስ አካል በሆኑት በኢትዮጵያ በግብፅና በሱዳን መካከል የአባይ ወንዝ ውሃ አጠቃቀምና የታላቁ ህዳሴ ግድብ የመርህ ስምምነት በተፈረመ ማግስት በዛሬው ዕለት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የግብፁ ፕሬዚዳንት አብደልፈታህ አልሲሲን በአዲስ አበባ ለውይይት ጋብዘዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ በመስመር ላይ ይገኛል። እንደምናመሸ እስክንድር። እንደምናመሸ ሄኖክ። በቅድሚያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝና የግብፁ ፕሬዚዳንት አብደልፈታህ አልሲሲ በምን ጉዳዮች ላይ ነው የተወያዩት? ዛሬ በአዲስ አበባ እንግዲህ ሁለቱ መሪዎች በብሔራዊ ቤተ መንግስት ለጋዜጠኞች ባደረጉት ገለጻ ላይ እንዳመለከቱት የሁለቱን ሀገሮች ግንኙነት አካባቢያዊና አህጉራዊ የጸጥታ ጉዳዮችን በተመለከተ ጠቅለል ያሉ ጉዳዮችን እንደዚሁም የህዳሴውን ግድብ አስመልክተው መወያየታቸውን ነው የገለጹት። ኖክ እንግዲህ በሶስቱ ሀገሮች መካከል ማለትም በሱዳኑ ፕሬዚዳንት ኦማር ሀሰን አልበሽር አስቀድሜ የገለጽኳቸው የግብፁ መሪ አብደልፋታህ ኤልሲሲ እና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት በካርቱም ነው ስምምነት የፈረሙት። የዚህ ስምምነት ሰነድ ዝርዝሮችም በዛሬው ዕለት ይፋ መሆን ጀምረዋል። ምንድን ነው በእነኝህ ስምምነቶች ላይ የተካተቱት ነጥቦች እና ምናልባት ሁለቱ መሪዎች ዛሬ ማምሻውን በአዲስ አበባ በዝርዝር አስረድተው ከሆነ ሁለቱ መሪዎች? ህኖክ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና የግብፁ ፕሬዚዳንት አብዱል ፈታህ ኤልሲሲ ወደ ስምምነቶቹ ዝርዝሮች ባይሄዱም በትክክለኛ አቅጣጫ እየሄድን ነው የሚል እንድምታ ያለው መልእክት ነው ለጋዜጠኞች ያስተላለፉት ስምምነቱም ከፍተኛ ግምት የሚሰጠው መሆኑን ገልጸዋል። ከዚህ አንጻር የተናገሩት የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለምሳሌ የሚከተለውን ነበር ያሉት። የታላቁን የህዳሴ ግድብ በተመለከተ ወንድም ሀገር ከሆነው ከሱዳን ህዝብ ጭምር ትናንት በካርቱም የተፈራረምነው የመርህ ስምምነት በሶስቱ ሀገሮች መካከል ስለሚኖር የጠነከረ ግንኙነት በትክክለኛው አቅጣጫ የተደረገን እርምጃ እንደሚያመለክት እናምናለን። የናይልን ወንዝ ሶስት ወገኖች የሚያሳስቧቸውን ጉዳዮች ከማካተት አንጻር ነው። ይህም የሚሆነው ከጋራ ትብብርና ተጠቃሚነት አንጻር አንድ እርምጃ ወደፊት ነው። እርምጃውም እንደሚቀጥል እናምናለን። እና በአጠቃላይ ከስምምነቱ ዝርዝር ነጥቦች ይልቅ በስምምነቱ አስፈላጊነትና ጠቀሜታ ላይ ያተኮረ ማብራሪያ ነው የሰጡት። እንግዲህ ስምምነቱንም በምንመለከት ጊዜ የመርህ ስምምነቶች ናቸው። በአጠቃላይ በሁለቱ ሕዝቦች መካከል በተለይ ደግሞ ኢትዮጵያ የምትገነባውን የታላቁ ሕዳሴ ግድብ አስመልክቶ የጋራ ውይይት ለማድረግ በአጠቃላይ በአፍሪካ አህጉር ከአካባቢ አየር ንብረት ለውጥ ጋር በተያያዘ የሚከሰቱ የውሃ እጥረቶችና እንደዚሁም የተፈጥሮ ሀብቶችን የመጠቀም በእኩልነትና ፍትሐዊ በሆነ መልኩ የመጠቀም መብቶች የውሃ አጠቃቀምን የተመለከተ ስምምነት ነው እና በአጠቃላይ ጉዳዮች ላይ እያተኮረ ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን አስመልክቶ የሀገራቸውን ፖሊሲና አፈጻጸም እንዴት ነው የገለጹት? ምንድን ነው እንግዲህ ያሉ ጠቅላይ ሚኒስትር ኃይለ ማርያም ኢትዮጵያ፣ ግብጽና ሱዳን በካርቱም የደረሱበትን የመርህ ስምምነት ዝርዝር ሁኔታ የሚመረምር ኮሚቴ ይቋቋማል። አሁን ያለን ግንኙነትም ወደፊት እንደሚቀጥል አሁን ባለው ላይ እየገነባን እንደምንሄድ ተስፋ እናደርጋለን። ይህን የምናደርገውም ለሁለቱ ሕዝቦቻችን የጋራ ተጠቃሚነት ስንል ነው ብለዋል ጠቅላይ ሚኒስትሩ። ዋናው ግን ጠቅላይ ሚኒስትር ኃይለ ማርያም የትናንትናውንም ስምምነት የቀጠለውንም የእሳቸውንና የግብፁን ፕሬዚዳንት ግንኙነት የእስካሁኑ ሂደት ዋነኛ ስኬት አድርገው የገለጹት ግን በሁለቱ በኩል ያለው የታየውን ፖለቲካዊ ፈቃደኝነትና ቁርጠኝነት ነው። እናዳምጣቸው። for እንግዲህ ጠቅላይ ሚኒስትሩ ያሉት ያሳካ ነው ዋነኛው እርምጃ በሁለታችንም በኩል የታየው ፖለቲካዊ ፈቃደኝነትና ቁርጠኝነት ነው ነው ያሉት። ይህ ደግሞ ለሁለቱም ህዝቦቻችን ጥቅም ስንል ና በሁለቱ ህዝቦቻችን ና ሀገሮቻችን መካከል ያለውን ታሪካዊ ትስስር ከማስጠበቅ ረገድ ያደረግነው ነው ብለዋል። አሁን ያለውን ፍጥነት የግንኙነት ፍጥነት እና ይዘት ማስጠበቅ እንደሚገባም ገልጸዋል። ይህ መተማመንና መግባባትን የሚቀጥል ይመስለኛል ሲሉ አስረድተዋል። ሄኖክ፣ እና ሁለቱ መሪዎች በተለይም ትኩረት የሰጡት የኢትዮጵያው ጠቅላይ ሚኒስትር ያብራሩትን የተፈጠረውን የተሻለ መግባባትና መተማመን ነው። እስክንድር እንግዲህ በጋራ ልማትና ብልጽግና ፍትሐዊ የተፈጥሮ ሀብት አጠቃቀም ላይ የፖለቲካ ፈቃድ እንዳለ ነው ሁቱ መሪዎች በዛሬው ዕለት በአዲስ አበባ ባደረጉት መግለጫ ላይ ያስተዋል ነው። እንግዲህ ያፈጻጸሙን ጉዳይ ወደፊት የምናየው ይሆናል። ለምሽቱ ዝርዝሩን ስለሰጠህ እናመሰግናለን እስክንድር ፍሬው። አመሰግናለሁ እኔም ሄኖክ።